ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡ ሐምሌ 25 ቀን 2010 ዓ.ም ፕሮግራማችን ጀመረ።

ጠቅላይ ሚኒስትር አብይ አህመድ በዩናይትድ ስቴትስ ከኢትዮጵያውያን ጋር ያካሄዱትን ውይይት አጠናቀው ዛሬ አዲስ አበባ ገቡ። በሰሜን አሜሪካ ያሉ ኢትዮጵያውያን በነበራቸው ቁርጠኝነትና ልባዊ ፍላጎት እኛ እዚያ ከመድረሳችን በፊት በከፍተኛ ጉጉት ይጠብቁን ስለነበር ግድግዳ ማፍረስ ብቻ ሳይሆን ፍርስራሽ የመልቀሙን ስራ ጀምረናል።

ዶክተር አብይ ከአዲስ አበባ እንደ ገቡ ከሰጡት ጋዜጣዊ መግለጫ ላይ የወሰነውን ነውን ነው። ዝርዝሩ በዕለቱ አብይ ርዕስ እናቀርባለን። አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስም ዛሬ አዲስ አበባ ገብተዋል። ቤተ ክርስቲያኒቱም

ወደ አንድ ሲኖዶስ ተመልሳለች። ዝርዝር በመጽሔት ወደ ሁለተኛው አጋባሽ ስንገባ ብርቅዬና ተወዳጁን በአንዳንዶቹ አገላለጽም ምትክ የለሹን የመድረክ ንጉሥ ፈቃዱ ተክለ ማርያምን እንዘክራለን። ለዛሬ ባጭሩ፣ ዛሬ ረቡዕ ኢትዮጵያውያን በአሜሪካ እንዲሁም ሴቶችና ቤተሰብ በተመደበላቸው ሰዓትና ቦታ ይቀርባሉ። የሰዓት ነገር እንግዲህ እንደ ሁኔታው እናያለን። ሌሎች ወቅታዊ ርዕሰ ጉዳዮችም ይኖሩናል።

ሰላም አድማጮቻችን፣ እንደምናመሻችሁ። የዛሬው አስተናጋጆቻችን ያዳኝ ፍሳዬና ጤና ይስጥልኝ። እኔም አዲሱ አበበ ነን። ብርሃን ኃይሉ ፕሮግራሙን እያቀነባበረች ትመራለች። አሁን ወደ ዜናው እናልፋለን። ሰፊ የዩናይትድ ስቴትስ ጸረ ሽብር ሰፈር የምታስተናግደው ጅቡቲ የሶማሊያ ፕሬዚዳንት መሐመድ አብዱላሂ መሐመድ በኤርትራ ላይ እየተጣለው የተባበሩት መንግሥታት ድርጅት ማዕቀብ እንዲነሳ

ባለፈው ሳምንት መጠየቃቸውን አጥብቃ አውግዛለች። የሶማሊያው ፕሬዚደንት ባለፈው ሳምንት ኤርትራን ለሶስት ቀናት በጎበኙበት ወቅት በኤርትራ ላይ የተጣለው ዓለም አቀፍ ማዕቀብ እንዲነሳ ጠይቀዋል። የፕሬዚዳንቱ ጥሪ ታዲያ ጅቡቲን አስቆጣ። ጅቡቲ ከአስር ዓመታት በፊት በግዛት ይገባኛል ምክንያት ከኤርትራ ጋር መዋጋቷ ይታወሳል።

በዚምባብዌ መዲና ሐራሬ ፖሊሶች በተቃዋሚው ፓርቲ ደጋፊዎች ላይ ዛሬ እምባስ መጪ ጋዝ ተኩሰዋል። የዋናው ተቃዋሚ ፓርቲ መሪ ገዢው ፓርቲ በሀገሪቱ ምክር ቤታዊና ፕሬዚዳንታዊ ምርጫ ውጤት ላይ ተጽዕኖ ለማሳደር እየጣረ ነው ሲሉ ከሰዋል። የዲሞክራሲያዊ ለውጥ ንቅናቄ የተባለው ፓርቲ መሪ ኔልሰን ቸሚሳ የምርጫው ድምፅ ካርድ ተቆጥሮ ሳያልቅ አሸንፊያለሁ ይላሉ።

ተቃዋሚው መሪ ዣን ፔር ቤምባ በሀገሪቱ በሚካሄደው ፕሬዝዳንታዊ ምርጫ ለፕሬዝዳንታዊ ውድድር ለመመዝገብ ዛሬ ወደ ኮንጎ ዲሞክራሲያዊ ሪፑብሊክ ተመልሰዋል። ቤምባ በመዲናይቱ ኪንሻሳ የገቡት በግል ጀት አውሮፕላን ሲሆን የኮንጎ ነፃ አውጪ ንቅናቄ የተባለው ፓርቲያቸው አባላት የሚገኙባቸው በብዙ ሺህ የሚቆጠሩ ደጋፊዎች ተቀብለዋቸዋል። በልጅም ተይዘው በጦርነት ወንጀል ክስ በዓለም አቀፍ የወንጀል ችሎት ከቀረቡ በኋላ

ለአስርተ ዓመት ታስረው ነበረ። ቤምባ የ18 ዓመታት እስራት ተፈርዶባቸው ነበር። ይሁንና ከክሱ ንጹህ ነኝ ሲሉ ቆይተዋል። የዓለም አቀፍ የወንጀል ችሎት ይግባኝ ዳኞች በቤምባ ላይ የቀረበውን የንግድና የአስገድዶ መድፈር እንዲሁም ወታደሮቻቸው በጎረቤት ሀገር ማዕከላዊ የአፍሪቃ ሪፑብሊክ ፈጸሙት የተባለውን ወንጀል ሰርዘዋል። ይሁንና አሁንም ቢሆን ቤምባ

በምስክር ጉዳይ ጣልቃ ገብተዋል በሚል ክስ በዓለም አቀፍ የወንጀል ችሎት የመጨረሻ ውሳኔ ይጠብቃቸዋል። በኮንጎ ዲሞክራሲያዊ ሪፐብሊክ ሰሜን ምስራቅ ክፍል አራት በኢቦላ ቫይረስ የተያዙ ሰዎች መኖራቸውን ባለሥልጣናት ዛሬ አስታውቀዋል። የሰሜን ኪቡ ክፍለ ሀገር አስተዳዳሪ ጁልያን ፓኩሱ ስለ ኢቦላ መግባት ያስታወቁት በትዊተር ነው።

የኮንጎና የተባበሩት መንግስታት ድርጅት የጤና ጥበቃ ባለሥልጣናት በሀገሪቱ ሰሜን ምስራቅ ክፍል ገብቶ 33 ሰዎች ከሞቱ በኋላ በሽታውን እንደተቆጣጠሩት በገለጹ ሳምንት ሌላ ኢቦላ መከሰቱን ነው በትዊተር ያስታወቁት። አንጋፋው የመድረክ ሰው ፈቃዶ ተክለ ማርያም ትላንት አረፈ። አርቲስት ፈቃዶ ተክለ ማርያም ባደረበት የኩላሊት ህመም ላለፉት በርካታ ወራት በህክምናና ኋላም በጸበል ሲረዳ ቆይቶ

በትላንትናው ዕለት ነው በተወለደ በ62 ዓመቱ ከዚህ ዓለም በሞት የተለየው። የኩላሊት ከፍተኛ ቀዶ ህክምና እንደሚያስፈልገው ይፋ መደረጉን ተከትሎ አፋጣኝ ህክምና ያገኝ ዘንድ ህክምናው የሚጠይቀውን የገንዘብ ወጪና ተተኪ ኩላሊት ለመስጠት ጭምር ቁጥሩ የበዛ ፈቃደኛ ድጋፍ ማግኘቱም በዚሁ ተዘግቧል። ፈቃዱ ከወዳጆችና ከ

አድናቂዎቹ ከተሰበሰበው ገንዘብ ውስጥ 200 ሺህ ብር ተመሳሳይ ተተኪ ኩላሊት ለሚያስፈልጋት ታማሚ ወጣት መለገሱ ይታወቃል። ሌላ በኩል የሳምባ ህመምን ለመከላከልና ህሙማኑ እንዳይገለሉ ህብረተሰቡን በማስተባር በሚደረገው ጥረት የበጎ ፈቃድ አምባሳደር ሆኖ ለበርካታ ዓመታት ያገለገለው የኢትዮጵያ ጤና ጥበቃ ሚኒስቴር

በአገር ውስጥ ለሚሰጠው ሕክምና ሙሉ ወጪውን ለመሸፈን ቃል መግባቱም ይታወቃል። ይሁንና የቅርብ ዘመድ ከሆነ ግለሰብ ውጪ የኩላሊት ልገሳን በሚከለክለው ህግ ሳቢያ ለከፍተኛ ሕክምና ወደ ህንድ ማቅናቱና ከበርካታ ሳምንታት የሕክምና ክትትል መልስም ጸበል መከታተል መምረጡ ተዘግቧል። በመድረክ በተጫዋችነት በርካታ ቲያትሮች፣ የሬዲዮና የቴሌቪዥን ድራማዎች እንዲሁም

የሲኔማ ትይንቶች ተዋናይነት ባሳየው ልዩ የትወና ብቃት ከፍተኛ አድናቆትና ተወዳጅነት ያተረፈው እውቁ ተዋናይ ፈቃዱ ተክለማርያም ህመሙ ከጠናበት ቅርብ ጊዜ ድረስ ከመድረክ አልተለየም ነበር። ይህ ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።

ሰሜን ኮሪያ ባለፈው ሳምንት ለዩናይትድ ስቴትስ ያቀረበችው 55 የሰዎች ቅሪተ አካል ጭነት ዛሬ በደቡብ ኮሪያ በተደረገ ስነ ስርዓት ወደ ዩናይትድ ስቴትስ ግዛት ሐዋይ ከመብረሩ በፊት ወደ አሜሪካ አውሮፕላን ተሸጋግሯል። የሰዎቹ ቅሪተ አካል ሐዋይ ሲገባ በሚደረገው ስነ ስርዓት ደግሞ ምክትል ፕሬዚዳንት ማይክ ፔንስ ይገኛሉ። የማይክ ፔንስ አባት በኮሪያ ጦርነት የተዋጉ አርበኞች ናቸው።

በደቡብ ኮሪያ አሳን የአውሮፕላን ሰፈር በተደረገው ስነ ስርዓት ኮሪያ ያለው የዩናይትድ ስቴትስ ወታደራዊ ኃይል አዛዥ ጄኔራል ቪንሰንት ብሩክስ በጦርነት የሞቱትንና የጦርነት እስረኞችን ወደ አገራቸው ስለመመለሱ ተግባር ንግግር አድርገዋል። በጦርነት ለተሳተፉት ይህ ትልቅ ክብር የሚሰጠው ተግባር ነው። ወደ ጦርነት ከመሄዳችን በፊት ቃል

የሚገባበትንና በአንድ ከተዋጊዎች ትውልድ ወደ ሌላው የሚተላለፍ ነው ሲሉ ጄኔራል ብሮክስ ተናግረዋል። ሰሜን ኮሪያ ቅሪታ አካላቸውን ለዩናይትድ ስቴትስ ስላበረከተቻቸው ግለሰቦች ማንነት ለይቶ ለማወቅ የሚያስችል መረጃ እንዳልሰጠችም አንድ የዩናይትድ ስቴትስ መከላከያ ሚኒስቴር ባለስልጣን ጠቁመዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በያዝነው ሳምንት ሲንጋፖር ውስጥ ከአሲያን ሀገሮች አቻዎቻቸው ጋር ተገናኝቶ ይነጋገራሉ።

የትራምፕ አስተዳደር ነፃና ክፍት ኢንዶ ፓሲፊክ ራዕይን ለማሳመን ጥረት ያደርጋሉ ተብሎ ይጠበቃል። ይሁንና በሰሜን ኮሪያ ላይ ያለውን ስጋት ዋናውን የውይይት ቦታ ሊይዝ ይችላል ተብሎ ይታመናል። የምስራቅ አፍሪካ ሀገሮች የውጭ ጉዳይ ሚኒስትሮች በሚያካሄዱት ጉባኤ ፖምፔዮ በክልሉ እጅግ ወሳኝ ነው ስለሚባለው የጸጥታ ጉዳይ ከ17 የውጭ ጉዳይ ሚኒስትሮች ጋር ተገናኝቶ ይነጋገራሉ።

ሰሜን ኮሪያ ደቅናለች ስለሚባለው የኒክሌር መርሃ ግብር ስጋትም ይወያያሉ። በደቡብ ቻይና ባህር ስላሉት ግጭቶችና በሚያንማር ስለተከሰተው የሮሂንጋ ቀውስም እንደሚነጋገሩ ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።

በዜና የጀመረው ፕሮግራማችን በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች መልካም ምሽት። በድጋሚ የምናስተናግዳችሁ። ኒያደን ፍሳዬና አዲሱ አበበንን ኮሚቴ ውስጥ ያልነበረ እርሱ አይተናቸው ማናውቀው አሁንም ከኮንስሌት ኦፊሱ ጋር አብረው ሲሞዳሞዱ ሲኖሩ ሲሰሩ የኖሩ ሰዎች ሆኑ። ግጥም አድርገው ነው የያዙት። ከዛ በኋላ ኮሚቴው

ቀርቶ የማይገባበት ሁኔታ የተፈጠረው እሱ ብቻ አይደለም። ስድብና ሌላ አስጠያፊ ነገሮች ነው። ወይዘሮ ሜሮን አህዱ የአብይ ኮሚቴ ዝግጅት አባል፣ የተፈጠረው ጉድለት ምንም ጥያቄ የለውም። ለተፈጠረው ስህተት ደግሞ ኃላፊነት መውሰድ ያስፈልጋል። በዚህ አጋጣሚም ይቅርታ ልጠይቅበት የምችል ችግር ነው።

የሎስ አንጀለስ ቆንስላ ጽህፈት ቤት ኃላፊና ና የአብይ ኮሚቴ አስተባባሪ አቶ ብርሃነ ኪዳነ ማርያም ሁለቱም አጋማሽ በሁለተኛው አጋማሽ ይቀርባሉ። አሁን ወደ ዕለቱ አብይ ርዕስ ዘገባ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ርዕስ በሦስት የአሜሪካ ከተሞች ካሉ ኢትዮጵያውያንና ትውልደ ኢትዮጵያ ጋር

የተዋወቁበትንና የተወያዩበትን ጉዞ አጠናቀው ዛሬ አዲስ አበባ ተመልሰዋል። በቦሌ ዓለም አቀፍ አውሮፕላን ማረፊያ በሰጡት መግለጫ ጉዞአቸው የተሳኩ ብዙ ውጤቶች ያዩበት እንደነበር ገልጠዋል። መግለጫውን ተመርኩዛ ቆንጅታዬ የሚከተለውን ዘገባ አጠናቅራለች። ጠቅላይ ሚኒስትር አብይ አህመድ በዋሽንግተን በካሊፎርኒያ ሎስ አንጀለስ ከተማ እንዲሁም በሚኒሶታ ሚኒያፖሊስ ከኢትዮጵያውያን ጋር ያሳለፉት ቆይታ የተዋጣ እንደነበረ ገልጸው

ግንቡ ፈርሶ የድልድይ ግንባታው ስራ ተጀምረዋል ብለዋል። ለዚህም በስደት የቆዩት አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዎስ በዛሬ ዕለት ወደ ሀገር መግባታቸው አንዱ ማሳያ መሆኑን አመልክተዋል። ከሰሜን አሜሪካ ከኢትዮጵያውያን ወገኖቻችን ጋር የተሳካ ቆይታ አድርገን ተመልሰናል። በቆይታችን ዋነኛው ግብ የነበረው

በኢትዮጵያ መካከል የነበረው የጥላቻን ግንብ አፍርሶ የፍቅርና የሚያቀራርብ ድልድይ መገንባት የሚል ነበር። በዚሁም መሰረት በሰሜን አሜሪካ ያሉ ኢትዮጵያውያን ግንቡን ለማፍረስ በነበራቸው ቁርጠኝነትና ልባዊ ፍላጎት እኛ እዚያ ከመድረሳችን በፊት መዶሻ አዘጋጅተው በከፍተኛ ጉጉት ይጠብቁን ስለነበር በኢስት ኮስት

በዋሽንግተን ዲሲ የመጀመሪያውን ግድግዳ ማፍረስ ችለናል። በሎስ አንጀለስ ሁለተኛው ግድግዳ ፈርሷል። በሚኒሶታ እና ሚኒያፖሊስ ከተማ የነበረን ቆይታም የቀረውን ግድግዳ ማፍረስ ብቻ ሳይሆን ፍርስራሽ የመልቀሙን ስራ ጀምረናል። ይሁንና ቀጥሎ የሚጠበቅብን ስራ ከኢትዮጵያውያን

የፈረሰው ግንብ የመጨረሻ ግንብ መሆን የለበትም። ፍርስራሹ በትክክል ካልጸዳ አቧራው አካባቢን ይበክላል፣ ያበላሻል። በመሆኑም በዚህ እና በዚህ ያለን ወገኖች ተሰብስበን ይህንን ፍርስራሽ ማጽዳትና ግንቡን እንዳልነበር አስበን ድልድዩን በጠንካራ መሰረት ማኖር ይጠበቅብናል። የድልድዩ የግንባታ ስራ ተጀምሯል። ዛሬ ብፁዕ ቅዱስ ወደ ሀገራቸው ሲመጡ

የመጀመሪያውን ጡብ አስቀምጠዋል። ይህ ጡብ ወደ ኋላ እንዳይል እንዳይመለስ በቀጣይነት በጋራ መገንባት የሁላችንም ኃላፊነት ይሆናል። በነበረን ቆይታ በኢትዮጵያውያን ዘንድ ያየነው የፍቅር ጥማት ልባችንን ሰብሯል። ያሳዘነን ያስለቀሰና ያስደመመን ነበር ብለዋል ጠቅላይ ሚኒስትሩ። ኢትዮጵያውያን ጊዜያቸውን፣ ገንዘባቸውን፣ እንባቸውን አፍስሰው ግንቡን ለማፍረስ የነበራቸውን ዝግጁነት አሳይተዋል

እጅግ አንጀት በሚበላ ሁኔታ በየህንበት እንባቸውን እያፈሰሱ በታላቅ ፍቅር ኢትዮጵያ ኢትዮጵያዊነታቸውን ለማረጋገጥና ግንቡን የማፍረስ ስራ የነሱም ተግባር መሆኑን በማያዳግም ሁኔታ ለእኛ አሳይተውናል። ለዚህ በሰሜን አሜሪካ ያሉ ኢትዮጵያውያን ከካናዳም ጭምር በዋሽንግተንና በሎስ አንጀለስ በተቀላቀሉን ወንድምና እህቶቻችን

ላቅ ያለ ምስጋና ማቅረብ ፈልጋለሁ። እጅግ የኮራሁባችሁ፣ የተደምኩባችሁ እና ይበልጡኑ እንድጨነቅ ኃላፊነት እንዲሰማኝ ያደረጋችሁ መሆኑን ላረጋግጥላችሁ ፈልጋለሁ። የግንቦት ሰባት አመራር ጋር ስላደረጉት ውይይት

የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድና አክቲቪስት ታማኝ በየነ ወደ ሀገር ገብተው በግንባታው ለመሳተፍ ፍላጎት ያላቸው መሆኑን እንዳስታወቋቸው ገልጸዋል። ጠቅላይ ሚኒስትሩ ሚኒሶታ ላይ አማሮችና ኦሮሞዎች አንድ ላይ ሆነው ተቃቅፈው ተቀብለውናል፣ ይሄ ትልቅ ድል ነው ብለዋል። አያይዘው ድልድዩን ለማጠንከር ከእያንዳንዱ ዜጋ የሚጠበቀውን በመዘርዘርም ተማጽኖ አቅርበዋል።

ከሁሉም ኃላፊዎች ጋር በነበረን ቆይታ ሀገራቸውን በሰላማዊ መንገድ የማገልገል ፍላጎት የነበራቸውና አሁን ደግሞ በተጠናከረ መንገድ ሀገራቸው ገብተው በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፍ ማገልገል፣ መስራት፣ መፎካከር እንደሚፈልጉ በሙሉ ልብ አረጋግጠውልናል። በቅርቡ እንደምንቀበላቸው ተስፋ አረጋለሁ። ከሚኒሶታ አካባቢም ለረዥም ጊዜ የኢትዮጵያ መንግስት በመቃወም የሚታወቀው ጀዋር መሐመድ

አሁን በተፈጠረው ሁኔታ ወደ ሀገሩ ገብቶ ከህዝቡ ጋር መቀላቀል ስለሚፈልግ ከጥቂት ቀናት በኋላ እሱም ወደ ሀገሩ ይገባና ከወገኖቹ ጋር የሚቀላቀል ይሆናል። ታማኝ በየነም ከዋሽንግተን እንዲሁ በቅርብ ጊዜ ውስጥ ገብቶ ከህዝቡ ጋር ለመገናኘት ፍላጎት ያለው ህዝቡን የማገልገል ህዝቡን የማገዝ የመደገፍና ድልድይ ግንባታ ውስጥ በሙሉ ልብ ለመሳተፍ ያለውን ፈቃደኝነት አረጋግጧል።

በዚያ የማንፈልገው የኛ ያልሆነ አንዳች ሰው የለም። ሁሉም የእኛ ዜጋ የምንወዳቸው ስለሆኑ በዘር፣ በሃይማኖት ሳንከፋፈል አቅፈን ልንቀበላቸው እና ኢትዮጵያ ወንድማማች መሆናችንን በተግባር ማሳየት ከሁላችን የሚጠበቅ መሆኑን ላረጋግጥላችሁ እፈልጋለሁ። ምናልባት የነበረን ቆይታ አድካሚ ቢሆንም በጣም ስኬታማ ቆይታ ነበረ ከጠበቅ ነው በላይ

አዳዲስ ኩነቶች በዚያ እንዲሆኑ እናም ሆኖም በአይን ማየት ችለናል። ለምሳሌ በሚኒሶታ በፍጹም ኦሮሞዎች ከአማራዎች ጋር በጋራ በዓል የሚያከብሩበት እንግዳ የሚቀበሉበት ታሪክ አልነበረም። በሄድንበት ወቅት ኦሮሞዎችና አማራዎች ተቀላቅለው ተቃቅፈው በጋራ እያለቀሱ ተቀብለውናል። ይህ ለእኛ ትልቅ ድል ነው የሚገባን

የሚሆንልንም ይሄው አንድነት ብቻ ነው። ምናልባት በሚኒሶታ ወይም በዋሽንግተን በብሄርና በሃይማኖት ሙሉ በሙሉ ጉዳዩ ያልተገለጠላችሁ ሰዎች ካላችሁ ላለፉት 20 30 ዓመታት ተዘግቶ የቆየው ቤት ገና በሩ ሲከፈት ምን አይነት ሽታ ሊያወጣ እንደሚችል መገመት ይኖርብናል። በሩን ከፈት ነው እንጂ ሙሉ በሙሉ በውስጡ የነበረው የታጨቀው አየር

ወጥቶ ባለማለቁ ቤቱ ጸርቶ እጣን አጭሰን አዲስ ጠረን አዲስ ኦክሲጅን እስከምናስገባ ድረስ አልፎ አልፎ የሚከረፋ የማያስፈልግ ሽታ ሊወጣ ይችላል። ይህ ማለት ግንባታውን ያስተጓጉላል ማለት ግን አይደለም። በዚሁ አጋጣሚ በሚኒሶታ ያላችሁ የአማራ ተወላጆች ላረጋግጥላችሁ የምፈልገው ከኦሮሞ ኮሚኒቲ ጋር በነበረኝ ቆይታ እጅግ የሚያሳዝን እንባ ያራጨ

ጊዜ የነበረን የኦሮሞ ኮሚኒቲ የገለጹልኝ ሀሳብና ያየሁት ነገር እኔም ያልገባኝ ያልተረዳሁት ብዙዎቹ ቁስል አላቸው። ብዙዎቹ አባታቸውን ያጡ፣ ወንድሞቻቸውን ያጡ፣ እህቶቻቸውን ያጡና በዚያም ስሜት በረጋ መንፈስ ለመነጋገር ውስጣቸውን ማሸነፍ ተስኗቸው በቁስል ብዛት የሚጮሁ፣ የሚያለቅሱ፣ የሚያዝኑ ወንድሞች ናቸው።

እነዚህን ወንድሞች ጠጋ ብለን ቁስላቸውን የማሻር ሀዘናቸውን የማስረሳት ኃላፊነት የሁሉም ኢትዮጵያ ይሆናል። በአማራ ኮሚኒቲ በነበረኝ ቆይታ ለመቀራረብ ለመገናኘት ያለው ፍላጎት የውስጥ ስሜትን ለመረዳት የውስጥ ቁስልን ለመረዳት የሚጠይቀውን ትግስት በእናንተም በኩል እንዲኖርና ተቀራርባችሁ አንዱ የአንዱን ቁስል እያሻረ አንዱ የአንዱን በሽታ እያከመ

ኢትዮጵያ አንድ ሆና በሰላም እንድትኖር እያንዳንዱ ዜጋ ኃላፊነቱ እንዲወጣ በታላቅ ትህትና መጠየቅ እፈልጋለሁ። በውጭ ያሉ ኢትዮጵያውያን ወደ ሀገር ሲገቡ ኢትዮጵያውያን በትህትናና በፍቅር እንዲያስተናግዱ ጠቅላይ ሚኒስትሩ በዚሁ ጋዜጣዊ መግለጫቸው ጥሪ አቅርበዋል።

የኢትዮጵያ ተዋህዶ ቤተ ክርስቲያን አራተኛ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ ከ27ት ዓመታት ስደት በኋላ ወደ ሀገራቸው ተመልሰው ዛሬ አዲስ አበባ ገብተዋል። ቪኦኤ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች እንዳሉት የቤተ ክርስቲያኒቱ አንድነት ለዓመታት ሲጠብቁት የነበረ ነው። ይህ እውን እንዲሆን ከፍተኛ አስተዋጽኦ ላደረጉት ጠቅላይ ሚኒስትር አብይ አህመድም ምስጋና አቅርበዋል። እስክንድር ፍሬው ዝርዝር ዘገባለው

አራተኛው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ መርቆሪዎስ እነሆ ከ27 ዓመታት በኋላ አዲስ አበባ ገቡ።

ኢትዮጵያ በስደት ላይ የቆዩትን የሃይማኖት መሪ በምስጋና ተቀበለች። ከ ሃያ ሰባት ዓመታት በፊት ከሀገር ሲወጡ እንደዚህ በአደባባይና በይፋ አልነበረም።

አወጣጣቸው ራሱ አነጋጋሪ ሆኖ መቀጠሉም ቤተ ክርስቲያኗን ለሁለት ከፍሎ ቆይቷል። በውጭ ያለው ሲኖዶስና በአገር ውስጥ ያለው በሚል በሁለቱ ሲኖዶሶች መካከል የነበረው ልዩነት የተፈታው በጠቅላይ ሚኒስትር ዶክተር አብይ አህመድ ግፊትና ድጋፍ በተለያዩ ወገኖች አማካኝነት በተካሄደ ፈጣን የሽምግልና ስራ ነው።

ብጹዕ ቅዱስ አቡነ መርቆሬዎስ ዛሬ ከ27 ዓመታት በኋላ ወደ አገራቸው ሲመለሱ የተደረገው አቀባበል ግን ያ የልዩነት ምዕራፍ መዘጋቱን አመላክቷል። ሁለት የነበረው ሲኖዶስ ወደ አንድ፣ ውጭና አገር ቤት ሲባል የነበረው ወደ ተመሳሳይ ስፍራ መጠቃለሉን፣ ይህ ደግሞ በርካቶችን ያስደሰተ መሆኑ ታይቷል። ተዋናይ በጽድቅ ተዋናይ በጽድቅ መርቆሬዎስ አምል ማለወድቅ

i <laughs> i

በቦሌ አውሮፕላን ማረፊያ መግቢያ መንገዶች ግራና ቀኝ ቆመው የፓትርያርኩን መምጣት ሲጠባበቁ የነበሩ ምዕመናንና ሌሎች አዲስ አበባ ከተማ ነዋሪዎች ያንጸባረቁት ይህንኑ ነው። ወይዘሮ አለም ባይሳ የመጀመሪያዋ አስተያየት ሰጪ ናቸው። ፓትርያርኮቹ ሁለት ቦታ ተከፋፍለው ነበረ። እኛ እኔ ብዙም እውቀቱ አልነበረኝም በዛን ሰዓት። አሁን ግን ሁለት አንድ ሃይማኖት ሁለት ቦታ እንደመከፈል ማለት ነው እነሱ ደግሞ

በመንግስታችን መሰረት ዝቅ ብለው መንግስታችን እነሱን አክብሮ እናንተን ብሎ ለምኖ ሄዶ ለማስታረቅ እንደገና ፈቃዳቸውን ተቀብለን እግዚአብሔር ወደ ነበረ ሃይማኖታቸውና ወደ ቤት አገልግሎታቸው ሲመለሳቸው ከዚህ በላይ ደስታ የለም። ኦርቶዶክስ ሁለት ሆነች አንድ ሆነች ማለት ነው አሁን

በለጠ ደጀኔም ተመሳሳይ ሀሳብ አንጸባርቋል ዛሬ የተገኘሁት እንግዲህ የብፁዕ አባታችን አቡነ መርቆሪዎስን መምጣት አስመልክቶ ከብዙ አመታት በኋላ እዚህ ወደ ኢትዮጵያ ስለተመለሱልን እሳቸውን ለመቀበል ነው ወደዚህ ወደ ቦሌ ኢንተርናሽናል ኤርፖርት የመጣሁት እንግዲህ የዘመራችሁ ነው ትልቅ የደስታ ድባብ ነው የሚታየው ምንድነው የደስታው ምክንያት ወይም ምንጭ የደስታው ምክንያት እንግዲህ አባታችን ያው በስደት ከሀገራችን ወጥተው በዛ ከዛ በኋላ ሲኖዶስ ለሁለት ተከፍሎ ነበር የስደትና የሀገር ውስጥ ሲኖዶስ ተብሎ አሁን በዚህ ሰዓት

ግን አንድ ሲኖዶስ ተብሎ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲ የኦርቶዶክስ ተዋሕዶ ቤተክርስቲያን በአንድ ሲኖዶስ ስር ልትመራ ስለሆነ ይህ ሲኖዶስ ደግሞ ከሁለት ወደ አንድነት ስለመጣ ይሄ መላው ለኦርቶዶክስ እምነት ተከታዮች ደስታ ስለሆነ ያንን ደስታ በማስመልከት ነው እንግዲህ ሁላችንም እዚጋ እየዘመር ነው ያለ። ነው አሜሪካ ያለው ሲኖዶስ ኢትዮጵያ ያለው ሲኖዶስ እየተባለ ይጠራ ነበር በፊት። ምን ክፍተት ፈጠረ? በነዛ ዓመታት ውስጥ በ27ቱ ዓመታት

ያው እንግዲህ የፈጠረው ክፍተት እንደሚታወቀው ያው ሲኖዶሱ ተከፍሏል። የፈጠረው ክፍተት ስንመልከት ከአገልግሎት አንጻር ከምህመናን ለቤተ ክርስቲያን ያለውን አመለካከት ከማጥበብ አንጻር ብዙ ክፍተቶችን ፈጥሯል እና ይህንን ደግሞ አሁን ሲኖዶስ አንድ የሚሆን ከሆነ ምህመናኑም በአንድ ላይ ሆኖ እምነቱን በስርዓት ይከታተላል ማለት ነው። ሌላ ነገር ከውስጡ አስወጥቶ እምነቱን በስርዓት ይከታተላል። ሰለሞን፣ ሌላው አስተያየት ሰጭ ነው የዚህ ሁሉ ደስታ ትልቁ ነገር

ራሳችን መጽሐፋችን የቤተ ክርስቲያናችን ትሩፋት የመጀመሪያው ጳጳስ ሳይሞት ሁለተኛ ጳጳስ እዚህ ላይ በመምጣቱ እነሱ ደግሞ ይሄ ሲኖዶሱን ከሁለት ወደ አንድ መሆኑ ትልቅ ነገር ነው። ይሄ የቤተ ክርስቲያናችን

ቅኖ ነው መከበሩ፣ ይሄ ትልቅ ነገር መሆኑ ይሄ ፍቅር በመምጣቱ እንደ እግዚአብሔር ፈቃድ ደግሞ ትልቁ ነገር እነኝህ መለያየት የሌለባቸው ሁን ትልቅ የእምነት ተቋም ለያይተው ማየታችን መጥፎ ነበርና እግዚአብሔር ደግሞ ቃሉ በደረሰ ሰዓት እዚህ ደስ መድረሳቸው ትልቅ፣ ይህንን በማስመልከት ነው እዚህ የመጣ ነው።

በጣም አመሰግናለሁ። ስለ ጊዜ ለምን መጣህ ዛሬ?

ያው ይሄንን ትልቅ በስርዓትና ይሄንን አንድነት መቼም በታሪክ ስንጠብቀው የነበረ ነገር ነው። እንዲሁም እንደ ቤተክርስቲያናችን ትልቅ አንድ ሲኖርስ እንዲኖራት ነው የምፈልገው። ይሄ ተነጣጥሎ የነበረውን ነገር ምስጋና ያንሰዋል።

ጠቅላይ ሚኒስትራችን ዶክተር አብይ አህመድ እውነት ከፈጣሪ የተላከልን ሰው ነው። እንደ እምነት ሳይሆን እውነት እግዚአብሔር እንደው ከሰማይ አይቶ እንደ መልአክት የላከልን ሰው ነው እና እኔ ይህንን ትልቅና ይህንን ብስራት ላበስር ዛሬ እግዚአብሔር ፈቅዶልን እዚህ ቦታ ላይ በመገኘት በጣም ደስ ብሎኛል። እውነት እንኳን ደስ አላችሁ ለኢትዮጵያ ኦርቶዶክስ እምነት ተከታዮች በሙሉ

እንድትልልኝ እፈልጋለሁ። በጣም ደስ ስላለኝ እዚህ አካባቢ ይህን ክብር በዓል ለማክበር እንደዚህ የመጣሁት እና ስራ ማለኝ ስራዬን ትችል ነው ማለት ከዚህ ይበልጥ ነገር የለም እና ዛሬ በጣም ደስ ብሎኛል። እንኳን ደስ አላችሁ በልኝ ለመላው ለኢትዮጵያ ኦርቶዶክስ እምነት ተከታዮች እንኳን ለዚህ አደረሳችሁ፣ እንኳን እግዚአብሔር ለዚህ አበቃችሁ በልልኝ። አመሰግናለሁ።

በመዝሙር እንዝጋው። መርቆሪዎስ የሚል ነበር አንዱ ሲዘምር ነበር። አን ስታወጣ ነበር። ምን ማለት ነው ትርጉሙ?

እንድትባርከን አዎ፣ መርቆሪዎስ እንድትባርከን በመስቀል ወርቅህ ማለት ነው። እንድትባርከን ወደ አንተ መጥተናል ማለት ነው። በጣም ነው የማመሰግነው። ዛሬ በቦሌ አውሮፕላን ማረፊያ በተደረገው የአቀባበል ስነ ስርዓት ላይ ብፁዕ ወቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ፣ ብጹዋን አባቶች፣ ከፍተኛ የመንግስት ባለስልጣናት እንደዚሁም ሌሎች እንግዶች ተገኝተዋል።

አራተኛው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዎስ አዲስ አበባ የገቡት የአሜሪካ ጉብኝታቸውን አጠናቀው ከተመለሱት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ነው። ፓትርያርኩ እንደዚህ በፍጥነት ወደ አዲስ አበባ የተመለሱትም ከጠቅላይ ሚኒስትሩ በቀረበላቸው ግብዣና ጥያቄ መሰረት መሆኑ ታውቋል።

የአቀባበሉ ሥነ ሥርዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራልም ቀጥሏል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን ለዘገባው። ንጉሤ አክሊሉ ከታሪክ ማህደር አንድ ነጥብ አስታወሰና ለዛሬ ከሆነች ብሎ ላከልን። ነገሩ እንዲህ ነው። አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዎስ ከ

ሃያ አምስት ዓመት ስደት በኋላ በዛሬው እለት አገራቸው ኢትዮጵያ አዲስ አበባ ገብተዋል። የገቡትም ከጠቅላይ ሚኒስትር አቢይ አህመድ ጋር ሆነው ነው። እኔ አንድ ታሪክ ከዚሁ ጋር አያይዤ ላስታውስ ፈልጌ ነው። ልክ የዛሬ 60 ዓመት ገደማ ማለት ነው አካባቢ የመጀመሪያው ኢትዮጵያዊ ፓትርያርክ ብፁዕ ቅዱስ አቡነ ባስሌዎስ የፕትርክናውን ሹመት ያመጡት ከግብፅ አሌክሳንድሪያ ነው። ግብፅ ለ1600 ዓመታት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስ

ክርስቲያንን ጳጳሳት ትትሾም ቆይታለች፣ ከብፁዕ ቅዱስ አቡነ ባስሌዮስ የመጀመሪያው የኢትዮጵያ ፓትርያርክ ቀጥሎ። ከዛ በኋላ ግን የራሷን ልጆች ራሷ ነች የምትሾመው ፓትርያርኩንም ሊቃነ ጳጳሳቱንም። እና በዚህ ምክንያት የቤተ ክርስቲያን አስተዳደር በዚህ ሁኔታ ላይ ነው የሚገኘውና ልክ የዛሬ ስልሳ ዓመት ገደማ ፓትርያርኩ አቡነ ባስሌዮስ አዲስ አበባ ሲገቡ የተደረገላቸው አቀባበል ከዛሬው ጋር እጅግ ተመሳሳይ ነበረና አውሮፕላኑ ውስጥ ገብተው የተቀበሏቸው የቀዳማዊ አጼ

ኃይለ ሥላሴ ልጅ ልዑል መርዕድ አዝማች አስፋውሰን ኃይለ ሥላሴ ነበሩ። እሳቸው ይዘዋቸው ህዝቡ ግራና ቀኝ እያጨበጨበ እየተቀበለ እየሸኛቸው ወደ ቤተ መንግስት አድርሷቸው ከንጉሠ ነገሥቱ ጋር ተገናኝተዋል። እዛም የምሳ ግብዣ ተደርጎ በዓሉ እጅግ በደመቀ ሁኔታ እንደተፈጸመ እናስታውሳለን። እና የዛሬው ዕለት በጣም ታሪካዊ ነው። ሌላው ታሪካዊነቱ ዛሬ በዓሉ መርቆሬዎስ ነው። ታስቦበት ይሁን አጋጣሚ ይመስለኛል

እንደ አጋጣሚ ደግሞ ትልቁ የመርቆሪዎስ ክብረ በዓል ቀን በዚህ ቀን ብፁዕ ቅዱስ አቡነ መርቆሪዎስ መግባታቸው በጣም ደስ የሚል ነውና ክርስትና እምነት ተከታዮች የሆኑ የእስልምና እምነት ተከታዮች የሆኑ የሌሎችም ሃይማኖት ተከታዮች የሆኑ ሁሉ ቅዱስነታቸውን ቦሌ አየር ማረፊያ ሲቀበሉ አይተናቸዋል። እግዚአብሔር ለኢትዮጵያ አሁንም ለቤተ ክርስቲያናችንም ጭምር ሰላሙንና ምሕረቱን ይስጥ፣ አገራችንን ሰላም ያደርግልን።

አሁን ደግሞ ወደ አማራ ክልል እናመራለን። በአማራ ክልል ሀዊ ብሔረሰብ አስተዳደር ጃዊ ወረዳ ፈንድቃ ከተማ ጣና በለስ የስኳር ልማት ፕሮጀክት ሰራተኞች ሁለት ጥቃት ተፈጽሞ ሶስት ሰዎች ከተገደሉና ሌላ አንድ ሰው ላይ ከባድ ጉዳት ከደረሰ በኋላ መንግስትና ለደህንነታቸው የሰጉ ምስክሮች ተናገሩ። ህይወታችን አደጋ ላይ ስለሆነ የሚመለከተው አካል ከስፍራው ያስወጣን ሲሉ

በቦታ የሚገኙ የትግራይ ተወላጆች ተማጸኑ። በትናንትናው ዕለት የትግራይ ክልላዊ መንግስት ጥቃቱን በማውገዝ አጥፊዎች ህግ ፊት እንዲቀርቡ ለፌዴራል መንግስትና ለክልሉ ጥሪ ማቅረቡ ይታወሳል። የአማራ ክልል መንግስት ሁኔታውን የሚያጣራ ቡድን ልኮ ተጠርጣሪዎቹ በቁጥጥር ስር እንዲውሉ ማድረጉን የአማራ ክልል መንግስት ቃል አቀባይ በፌስቡክ ገጻቸው አስፍረዋል።

የትግርኛ ባልደረባችን ገብረ ገብረ መድህን አጠናቅሮታል። ትዝታ በላቸው ታቀርበዋለች። ግጭቱ የደረሰው እሁድ ዕለት እንደሆነ የሚናገሩ የጣና በለስ የስኳር ልማት ፕሮጀክት ሰራተኞች ለደህንነታቸው ከፍተኛ ስጋት ስላላቸው ስማቸውን መግለጽ አልፈለጉም። ችግሩ የቆየ ቢሆንም ከሳምንት አስቀድሞ የቀድሞውን የሀገሪቱ ጠቅላይ ሚኒስትር መለስ ዜናዊ ሀውልት

ማፍረሳቸውን የገለጸ አንድ ሰራተኛ ጥቃቱ ወደ እነሱ እንደማይዛመት ገምተው እንደነበር ያስረዳል። የሰልፉ ዋና መፈክር ሀውልቱ ይፍረስ ያለንበትም ፕሮጀክትም ስም መለስ ጠቅላይ ሰፈር ስለሚባል ሀውልቱ እንዲፈርስና ስሙ እንዲቀየር በማለት ተቃውሞ ሀውልቱን አፈረሱት

የትግራይ ተወላጆችም ይውጡልን የሚሉ ነበሩ። ግን ወደ እኛ ሳይደርሱ ሀውልቱን አፍርሰው ሄዱ። ይህ ሁኔታ ካለፈ በኋላ ሀገር ሰላም ነው ብለን ተቀምጠን ሳለ መነሻውን በማናውቀው ምክንያት ከትላንት ወዲያ እሁድ ሐምሌ ሀያ ሁለት ከቀኑ ስድስት ሰዓት አካባቢ ብሔር እየለዩ እኛም ማጥቃት ጀመሩ፣ ይላል የአይን ምስክሩ።

ሶስት ሰዎችም በድንጋይ ቀጥቅጠው ገደሏቸው። አገዳደሉ እጅግ የሚዘገንን ነበር። እኔ በሕይወቴ እንደዚህ አይነት ሰቅጣጭ ግድያ አይቼ አላውቅም። በአሁኑ ሰዓት በከፍተኛ ስጋት እንደሚገኙ ገልጸው ከአካባቢው ለመውጣት ከፍተኛ ፍላጎት እንዳላቸው አስረድተዋል። አሁን የእኛ ጥያቄ ስራው ይቅርብን እንሂድ ነው የምንለው

ምንም የምንፈልገው ነገር የለም። መንገዱ ተዘግቶብን ነው ያለነው። እኛ ወደ ትውልድ ክልላችን መሄድ ብቻ ነው የምንፈልገው። አሁንም የሚመለከተው አካል እንዲያውቅልን የምንፈልገው ከዚህ እንዲያስወጡን ነው። ከዛ በደረስንበት ሰርተን እንበላለን። የትግርኛ ክፍል ባልደረባችን ገብረ ገብረ መድን ያነጋገረው ሌላው የአይን ምስክር ደግሞ ችግር እንዳይደርስባቸው ከፍተኛ ስጋት አለን ይላል

ንሳቶም ከዓ ሬሳቸውን የሚቀበሉ ቤተሰቦች አንድ ነገር ቢፈጥሩ እኛ ከዚህ መውጫ አይኖረንም። አሁን እኛ በአደገኛ አካባቢ ውስጥ ስላለን ሕይወታችን አስጊ ሁኔታ ላይ ነው የሚገኘው። ስለዚህ የትግራይ ክልላዊ መንግስት እንደ ወገን ስለማያየን እኛ ወገን አልባ ሆነናል። ስለዚህ በእናንተ በኩል የምትተባበሩን ነገር ካለ ጥሩ ነበር።

የፕሮጀክቱ ስራ አስኪያጅ መጥተው እንዲረጋጉ እንደነገሯቸውና ከመንግስት በኩል ግን መጥቶ ለማረጋጋት ይሁን ለማነጋገር የሞከረ እንደሌለ ተናግረዋል። ትላንት ሰኞ ድርጊቱን በማውገዝ መግለጫ ያወጣው የትግራይ ክልላዊ መንግስት የፌዴራል መንግስትና የአማራ ክልል መንግስት በድርጊቱ የተሳተፉ አካላት ወደ ህግ በማቅረብ አስተማሪ እርምጃ እንዲወሰድ ጥሪ አቅርበዋል።

የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን በፌስቡክ ባሰፈሩት መረጃ የክልላቸው መንግስት ብሔርን መሰረት ያደረገ ጥቃትን እንደማይታገስና እጅጉን እንደሚያወግዝ በመግለጽ የደረሰውን ጉዳይ የሚያጣራ ቡድን ወደ አካባቢ መላኩን፣ ወደ ቦታው የተሰማራው ቡድን ተጠርጣሪዎች በቁጥጥር ስር እንዲውሉ አድርጓል ብለዋል።

ቁጥጥር ስር ስለዋሉ ተጠርጣሪዎችና ማንነት ብዛት የተገለጸ ነገር የለም። በኢትዮጵያ ብሔርና ሃይማኖት ላይ ያነጣጠሩ ጥቃቶች በቅርብ ዓመታት ተበራክተው በሚሊዮን የሚቆጠሩ ዜጎች በአማራ፣ ኦሮሚያ፣ ሶማሌ ክልል፣ ደቡብና ሌሎች አካባቢዎች ተሰደዋል።

በተለያዩ አካባቢዎች የሚኖሩ የትግራይ፣ የአማራ፣ ኦሮሞ፣ ሶማሌ፣ ሲዳማ፣ ወላይታ፣ ሌሎችም እንዲሁ ከማንነት ጋር በተያያዘ ጥቃት ደርሶባቸውና ለደህንነታቸው ሰግተው ተፈናቅለዋል። በግጭቶቹ በርካታ ሰዎች ሞተዋል፣ ቆስለዋል። የኢትዮጵያው ጠቅላይ ሚኒስትር አቢይ አህመድ ካሁን በፊት ባደረጉት ንግግር

ዘርና ሃይማኖትን መሰረት በማድረግ ስለሚደርሱ ጥቃቶች ቀጣዩን መናገራቸው አይዘነጋም። ዋናው ጉዳይ ወላይታ ላይም፣ ባሌ ላይም፣ ጭናክስል ላይም ሰዎች እዚህና እዚያ ይሞታሉ። ሰው መሞት መቆም አለበት። ኢትዮጵያ ውስጥ ወላይታ ሚሁን፣ ጉራጌ ሚሁን፣ ስልጤ ሚሁን፣ ሀረሪ ሚሁን ሰው ሰው ነው። ሰው ደግሞ ክቡር ነው ብለን እንመን እያልን ስለሆነ በዚያ ማእቀፍ ቢታይ ጥሩ ነው።

በዚህ ጨረሻ ያለው ግን የመጨረሻ መልእክቴ ዋካችሁን ልባችሁን አስፎ በደል አትቁጠሩ። አንድ ሺህ አንድ በደል ኢትዮጵያ ውስጥ አለ። እሱን ከቆጠር አንዱ ጠያቂ እንዳለው ሂሳብ ማዋረድ አይቻልም። የቱን ታወራርዳለህ? አንዱ አባቱ የለም፣ አንዱ እግሩ የለም፣ አንዱ አይኑ የለም። አይን በምንድ ይወራርደው? አባት በምንድ ይወራርዳል? ገለህ እሱን ትተን

ፋይል ዘግተን ወደፊት ለመሄድ ልባችን እናስፋ። ምክንያቱም ኦልሞስት ፎር አ ሴንቸሪ ኪሳራ ውስጥ ነበርን እና በፍጥነት ቢያንስ በልቶ የሚያደር ህዝብ ለመፍጠር ወደዛ ብንሄድ ጥሩ ነው። የዓለም አቀፍ የሰብአዊ መብት ድርጅቶች የኢትዮጵያ መንግስት የዜጎቹን ደህንነት ለማስጠበቅ መስራት አለበት ሲሉ ዘገባዎች ማውጣታቸው ይታወሳል።

ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እዚች ግድም የፕሮግራም ማሳሰቢያ አለን። ለጥያቄው መልስ የአርበኞች ግንቦት ሰባት ሊቀመንበር አቶ አንዳርጋቸው ጽጌ፣ ይቅርታ ዋና ጸሐፊ አቶ አንዳርጋቸው ጽጌ

በቪኦኤ ላይ ቀርበው ጥያቄውን ይመልሳሉ። የተከበራችሁ አድማጮች የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ጥያቄዎቻችሁን በስልክና በማኅበራዊ መገናኛ አድራሻዎቻችን እንድትልኩልን ይጋብዛል። ጥያቄዎቻችሁን በኢሜይል አድራሻችን ሆን አት ቪኦኤ ኒውስ ዳት ካም፣ በፌስቡክ ቪኦኤ አምሃሪክ፣ በስልኮቻችን 202 2 0 5 9 9 4 2 የውስጥ መስመር

14 ለአርበኞች ግንቦት ሰባት ሊቀመንበር አቶ አንዳርካቸው ጽጌ ጥያቄዎችን ላኩልን። አስታውሱ እስከ ነገ ሐሙስ ነው። በስልካችንም በፌስቡክም በኢሜይልም ላኩልን። አሁን ሰዓቱ በኢትዮጵያና አካባቢዋ ከምሽቱ 3 ሰዓት ከ37 ደቂቃ ሆኗል።

የረቡዕ ምሽት ፕሮግራም ሁለተኛው አጋማሽ ተጀመረ። ቀዳሚው ግን ትናንት በድንገተኛ ሞት ከዚህ ዓለም የተለየውን አርቲስት ፈቃዱ ተክለማርያምን የሚዘከረው ዝግጅት ነው። አንጋፋው ተወዳጁ የመድረክ ሰው ፈቃዱ ተክለማርያም ቀደም ሲል በዜናው እንደገለጽነው አረፈ።

አርቲስት ፈቃዱ ተክለ ማርያም ባደረበት የኩላሊት ህመም ላለፉት በርካታ ወራት በሕክምና በኋላም በጸበል ሲረዳ ቆይቶ በትናንት ሁለት ነው በተወለደ በ62 ዓመቱ ከዚህ ዓለም በሞት የተለየው። አድማጮች የፈቃዱን ሕይወትና ሥራ ለምሽቱ በተከታዩ አጠር ያለ ቅንብር እናስታውሳለን። አሉላ ከበደ ነው ያዘጋጀው። ለእኔ ከቶም አታልቅሺ አንቺ ነሽን፣ ይልቅስ ተረት ድንገርሽ የተላከ ከእንግሊዝ

እጅህን ስጣለኝ ፈረንጅ ፈረንች እጅ ተይዞ ሊወሰን ምን እጅ አለው

በቴዎድሮስ ቲያትር በመሪ ተዋናይነት አጼ ቴዎድሮስም ሆኖ ሲጫወት ነው የሰማ ነው የትወና ብቃቱን ያህል ምግባርና ጠባዩን በማወደስ የሚገልጡ የሙያ ሀጋሮቹም ብዙዎች ናቸው። እንግዲህ እኔ ገና ትምህርት ቤት እያለው በሬዲዮ ድራማ፣ በትረካዎቹ በጣም የምወደውና የማከብረው

መቼም መቼም አገኘዋለሁ የሚል ሀሳብ እንኳን ያልነበረኝ ነበርኩና አብሬው ብዙ ሬዲዮ ድራማዎችን የመድረክ መለከት ላይ እና በጣም የሚገርም ነው። በዚህ ሁሉ የስራ ዘመኑ ያካበታቸውን ነገሮች ማካፈል የሚሆን በቃ ልክ እንደ ጓደኛ እንደ ቀብ ቤተሰብ የሚያቀርብ ነው። እኔ በጣም ዘና የሚያደርገኝ ሰው ነው። ፍቄሁ አብሬው ሲሆን በጣም በጣም ደስ ይለኛል። በቃ ከእሱ ጋር መስራት ማለት በጣም ትሁት

ለትልቁም ለትንሹም በቃ አክብሮት የሚሰጥና ለሁላችንም አርያ የሚሆን ባለሙያ ነው። ፍቄ እውቁ ተዋናይ አለማየሁ ታደሰ ነው።

ፍቃዱ ታሞ ሳለ የሙያ አጋሮቹ የሕክምና እገዛ እንዲያገኝ እያስተባበሩ በነበረቱ በነበረበት ወቅት ለዝግጅት ክፍላችን በሰጠው አስተያየት ነው ይህን ያለው። የቲያትር ጥበብ መምህራንና አዘጋጆችም በተመሳሳይ የሚያወድሱት ባለሙያ ነበር ፍቃዱ። የአዲስ አበባ ዩኒቨርሲቲው የቲያትር መምህር፣ ጸሐፊ ተውኔት፣ የቲያትር አዘጋጅና የፊልም ዲሬክተር ማንያዘዋል እንደሻው በአንድ ወቅት ፍቃዱን እንዲገልጾት ነበር ከፍቃዱ ጋር

ሶስት ቲያትሮች ናቸው አብረን የሰራ ናቸው። ሀምሌት፣ ንጉስ አርማህና ባለካባና ባለዳባ። ከዛም በፊት ግን ሲተውን አይቸዋለሁ የተለያዩ ቲያትሮች ላይ እና በጣም ከማደንቃቸው ተዋኒያን አንዱ ነው። እንዲሁም በቅርብ የሆነ ኢንተርቪው ነበረኝና በጣም የምታደንቀው አንድ ሰው ብቻ ጥራ ሲሉኝ እሱም ነው የጠራሁት እና ፍቃዱ በተለይ ንብረት ላይ በጣም የሚገርም የትወና ችሎታ ነው ያለው። አንዱ የሚገርም ነገር ለምሳሌ

መድረክ ላይ ሰፊ ቲያትር ሲሆን ለምሳሌ እንደ ብሔራዊ ቲያትር ብዙ አክተሮችን ድምፃቸውን ይፈትናል። ፍቃዱ ግን የሚገርመው ፊት የተቀመጠ ሰው እና ኋላ የተቀመጠ ሰው የፍቃዱን ድምፅ በእኩል ነው የሚያዳምጠው፣ እና አንዱ የሚገርመኝ ነገር እሱ ነው። በዛ ላይ በጣም ዲሲፕሊን የሆነ በጣም ስራውን የሚወድ ስራውን የሚያከብር አብረው ከሚሰሩት ሰዎች ጋር እየተረዳዳ የሚሰራ ወጣት ተዋንያን ጋር በተለይ ሲሰራ የሚያበረታታ የሚረዳ በጣም ትልቅ አክተር ነው።

በ1967 ዓመተ ምህረት በአዲስ አበባ ቲያትርና ባህል አዳራሽ የትወና ሙያን ሀብሎ የጀመረው ፈቃዱ ተክለ ማርያም በ1968 ዓመተ ምህረት በሐምሌት ቲያትር ለመጀመሪያ ጊዜ በመሪ ተዋናይነት የመጫወት ዕድል ካገኘባት አጋጣሚ አንስቶ የመድረኩ ፈርጥ በመሆን የዕድሜውን እኩሌታ ቤቱ ያደረገው የብሔራዊ ቲያትር መድረክ ተቆጣጥሮ በበርካታ ቲያትሮችም ተጫውቷል። እውቁ የቲያትር አዘጋጅ አባተ መኩሪያ

መምህሩና መንገድ አሳየውም ጭምር ነው። ዛሬ እርሱም በሕይወት የለም። ያችን የመጀመሪያዋን ብር ከፋች ዕድል እንዴት እንደ ሰጠው ፍቃዱ ስለ መምህሩ ሲናገር ይህን ብሎ ነበር። ለዝግጅት ክፍላችን የማረግባቸው ግጥሞች አነጣጠን አለሁ ትልልቅ ግጥሞች ምትለማመደበኛ ግጥሞች ከሸክስፒር የጋይ ጸጋዬ ትርጉሞች ከሆ ሃምሌት ከኦቴሎ ላይ እንደዚህ በቃል የማውቃቸው ነገሮች ነበሩ እና የሀምሌትን

ቱቢ ኦርናት ቱቢ የሚለውን ይሄ መሆን ወይም አለመሆን የሚለውን ግጥም አልኩለት። በዛ ጊዜ በጣም ነው የተደነቀው። በጣም በጣም ደስ አለው። በቃ ስክሪፕቱን የመጀመሪያውን ስክሪፕት ሂሮ ሆኜ እንዲጫወት መሪተዋ ላይ ሆኜ እንዲጫወት መረጠኝ። ያኔ ከስልሳ ስምንት አመተ ምህረት እንግዲህ ይሄ መድረክም ላይ በጣም እኔ ሌላ የሌላ ሰው

እንደ ሌላ ሰው ልክ እንደ ወጋየሁ ለመሆን በጣም በምሞክርበት ጊዜ ሁሉ ተናግሮኛል ሰ እንትኖች ፊት። ያኔ ነው ያቃናኝ ወደ ራሴ የመለሰኝ ራስህን ሁን አለ ብዩር ሰልፍ አለኝ። ራስህን ሁን

ብሎ ሰደበኝ። እንደው ሙልጭ አድርጎ ነው የሰደበኝ። እንግዲህ ጎረምሳ ሆነ፣ ሰዎች ፊት ሰው ሲናገርህ ትንሽ አጸፋ ትመልሳለህ። ደስ አይልም፣ ታፍራለህ። እና ምን ተፍረትህን የምትመልሰው ነገር አለ። እኔ ግን ጸጥ ነው ያልኩት፣ እና ንዴቴ ውስጤ ይታገለኛል ጎረምሳ ስለሆንኩ እና ግን ያን ጊዜ ምንም አላልኩት፣ ከመድረክ ወረድኩ። ከዛ በኋላ አሰብኩበት፣ ምን አልኩበት ብዙ። ወደ ራሴ እንትን አልኩ፣ ውስጤን ውስጤን አየሁት

ከዛ በማግስቱ መጥቸል ምጣ መድረክ ላይ ሌላኝ ፈለግኩ ግን እሱ አልፈለገም። ማለት ስሜቴን አሁንም እንትን የለው ነበረ ይታዘብ ነበር ማለት ጉጉቴን። ፍቃዱ ተክለ ማርያም በልዩ አጫዋቱ ታዋቂነትን ካተረፈባቸው ምርጥ ቲያትሮች መካከል ኦቴሎ፣ ቴዎድሮስ፣ መቃብር ቆፋሪው፣ የሬሳ ሳጥን ሻጩ፣ አቦጊዳ፣ ቀይሶ

ባለካባና ባለዳባ፣ መልእክት፣ ወዛደር፣ ኤዲፐስ ንጉስ፣ ንጉስ አርማ፣ የሰርጎ ዋዜማና ሌሎችም ይገኙበታል። የኩላሊት ከፍተኛ ቀዶ ህክምና እንደሚያስፈልገው ይፋ መደረጉን ተከትሎ ፈቃዷ አፋጣኝ ህክምና ያገኝ ዘንድ ህክምናው የሚጠይቀውን የገንዘብ ወጪና ተተኪ ኩላሊት ለመለገስ ጭምር ቁጥሩ የበዛ ፈቃደኛ ድጋፍ ማግኘቱን

በጊዜው ዘግበናል። ፍቃዱ ከወዳጆቹና ከአድናቂዎቹ ከተሰበሰበውም ገንዘብ ውስጥ 200 ሺ ብር በተመሳሳይ ተተኪ ኩላሊት ለሚያስፈልጋት ወጣት ታማሚ መለገሱ ይታወቃል። አድማጮች የፍቃዱን ህይወትና ስራ በሰፊው ወደፊት በራዲዮ መጽሔት እንዘግባለን። አዲሱ

መጨረሻ ላይ ሲሰማ የነበረው ድምጽ ከአንተ ጋር ተወዳጁ አዘጋጅ አባተ መኩሪያ ባለፈበት ጊዜ የነበረው ነው። ዛሬ የስልክ ነገር አልቀናንም እና አዲስ አበባዎችን ማሳተፍ አልቻልንም። አንጋፋውን፣ መምህራኑን፣ ተዋናዮቹን ጭምር እንደው እንደምታውቀው እኔ ቲያትር ወዳለሁ። አሁን ለምሳሌ አውላቸው ደጀኔ ኦቴሎን ሲጫወቱ፣ ወጋየሁ ንጋቱን፣ ሌሎችም ሲጫወቱ ማድነቂያ ቃል የለኝም። እኔ አሁን ፈቃዱ ወጋየሁን ተካ ብዬ ነበር ለልብ ተስባይ ሰጠውት።

ለምሽቱ ወደ ያዝኑ የመጨረሻ ቅንብር እናልፋለን ግንቡን እናፈርሳለን ድልድዩን እንገነባለን እሺ ለዶክተር አብይ

በሚሉ መሪ ቃላት በኢትዮጵያ ቆንስላ ጀኔራል ጽህፈት ቤትና በሎስ አንጀለስ ከተማ ነዋሪዎች ትብብር አማካኝነት ባሳለፍነው እሁድ ጠቅላይ ሚኒስትር አብይ አህመድ ሎስ አንጀለስ ተገኝተው ከኢትዮጵያውያኖች ጋር ሰፋ ያለ ውይይት ማድረጋቸው ቀደም ሲል ተገልጧል። ይህን ተከትሎ ከሎስ አንጀለስና አካባቢው የተውጣጡ የኮሚቴ አስተባባሪ አባላት ሆን ተብሎ በተቀነባበረ ስልት

በራት ግብዣው ላይ ተጋብዘን እንዳንገባ ከበር ተከለከልን። የቆንስላ ጽህፈት ቤት የቅርብ ሰዎች እየተመረጡ እንዲገቡ ተደርገዋል። በኮሚቴው ውስጥ በቆየንባቸው ጊዜያት ተደጋጋሚ ጫናና አድሏዊ በደል ደርሶብናል፣ በማለት ቅሬታ ያሰማሉ። በዚሁ ህዝባዊ ውይይት የመግቢያ ትኬት አሰጣጥ ላይም ከፍተኛ

ክፍተት ነበረ። ህዝቡ የት ኬት እንደሚወስድም እንኳን በወቅቱ አልተነገረውም። በመሆኑም ለእንግልት ተዳርጓል ነው የሚሉት። ይህንን መነሻ በማድረግ ከሎስ አንጀለስ ስለ ኮሚቴው አወቃቀር ማስረዳት ይጀምራሉ። ማናቸው? ወይዘሮ ሜሮን አህዱ የኮሚቴው አባል ናቸው። ዳንኤል አርጋው ነው ከዚያው ይዘገበልን ነው። አመሰግናለሁ ለሰጣችሁኝ እድል። በመሰረቱ እኛ የበተሰባሰብ ነው

ኮሚኒቲውን በመወከል ነው። ስንመለከተው ኮንስለት ኦፊሱ ራሱ ያደራጃቸው ሰዎች ከዚህ በፊት አብረዋቸው ሲሰሩ ከኮንስለት ኦፊሱ ጋር ቁርኝት ያላቸውን ሰዎች ብቻ ነበረ እንደ ኮሚቴ አድርገው የሚያሳትፉት የነበረው። ስለዚህ የለም እኛ ኮሚኒቲውን ወክለን መግባት አለብን ብለን ነው እንግዲህ መጀመሪያ ይሄድ ነው።

በዚህ ሂደት ውስጥ በጣም በጣም ብዙ ችግር ነው የገጠመን እውነት ለመናገር ከሆነ ነገር ግን፣ ህብረተሰቡን ላለመረበሽ፣ ህብረተሰቡ እንዲረጋጋ በማለት በተደጋጋሚ በተሰጡ የፕሬስ ኮንፈረንሶች ላይ ችግር እንደሌለ ስናስተላልፍ ነበር የቆየ ነው። በተለይም ደግሞ ቲኬት አሰጣጥ ላይ ቦታ አያያዝ ላይ ይህንን ሁሉ

ኮሚኒቲውን ይበጃል የሚሉትን ነገሮች ለዛ ነበር እኛ በጣም የምንታገለው የነበረው። ሰፊ የሆነ ቦታ መሆን አለበት የሚለውን በጣም በጣም ክርክር ስናደርግ ነበር። እሱም በተለያየ መንገዶች እንዳይሆኑ ተደርጎ መጨረሻ ደቂቃ ላይ በጣም ያነሰ ቦታ እንዲደረግ ተደረገ። ያም ሁሉ አልፎ ህብረተሰባችን በቂ ትኬቶች ሳይሄዱ ቀርቶ ሰው ሲንገላታ ነው የቆየው። ይሄ የሆነበት ምክንያት ምንድን ነው?

አንድ ሰው ቲኬቱን ሁሉ በኃላፊነት በቁጥጥር ወስዳ ወይዘሮ ንግስት ለገሰ ትባላለች። ቦታውንም ያገኘሁት ነኝ ባይ ናት። እሷ ግን የሚገርመው ነገር ኮሚቴ ውስጥም አይደለች ከኮሚቴ ውስጥም ጋር አልሰራች ጨርሶ። መጨረሻ ላይ ምንድን ነው የሆነው? ኮሚቴ ሆኖ ሰላሳ ሆኖ ሲሰራ የነበረው ሲለፋ የነበረው ወደ ጎንም የተደረሰው ጠዋት እንኳን የእኛ ኮቸር የነበረችው ወይዘሮ ቅዱስ

ኮቸር ተብለ አውሮፕላን ጋር ሄዳ ጠቅላይ ሚኒስትሩን እንዳትቀበል ነበር ትደረግ የነበረው። ነገር ግን ግፊት ተደርጎ እንድትቀበል ነበር። ኤርፖርት በቅበላው ላይ ይመጣሉ ተብለው የማይጠበቁ ሰዎች ናቸው የመጡት የነበረው። ሆኖም ግን በጥሩ ሁኔታ ተቀብለናል ጠቅላይ ሚኒስትራችንን። ከዛ በኋላ በስራ ምድባችን መሰረት ወደ ትልቁ አዳራሽ ሄደን በኮሚቴ የተከፋፈልነው ስራዎች ነበሩ።

ግን ምንድን ነው ያየ ነው። አንዱንም ነገር አንዱንም ነገር በተከፋፈልንበት ስራ መስክ እንዳንሳተፍ የተደረገው ቲኬት ይዘን ብቻ መቀመጫችን ላይ እንድንቀመጥ የተደረገው። አሁንም አሁንም ወይዘሮ ንግሥት ስለገሰም ትባለዋ፣ እሷ ናት አስቀማጭ፣ ቪአይፒ መቀመጫ ላይ ሰው እንዲቀመጥ አድራጊ፣ እሷ እየተጠየቀች እሷ እየተለመነች እባክሽን ከሌለ አስገቢ እባክሽን ከሌለ ቪአይፒ ነው

ኮንግረስማን ነው ለምሳሌ ኮንግረስማን ዴና ሮረቤከር የሚባል በጣም የዚህ የትግል ደጋፊ የነበረ ሰው መጥቶ እንደ ማንኛውም ሰው ነው የተቀመጠው። እሷ ተለምና ተለምና ቪ አይ ቲ ጋር አስቀምጡ ተብላ ተለምና ነው። እኛ በዚህ በኮሚቴ ውስጥ ለአንድ ወር ስንሰራ የነበርን ሰዎች በምንም መንገድ የትም ቦታ እንደሚደርስ አልተደረገም። ከዛ ይባስ ተብሎ ከዛ ይባስ ተብሎ

በዚህ የታውን ሆል ሚቲንግ ይደረጋል ተብሎ ለዛ ሲሰራበት ለዛ ሲለፋበት ቆይቶ በጭራሽ ባልተነገረን መንገድ ኮሚቴ አንድ ወር ሙሉ ሆነን ስንሰራ መጨረሻ ደቂቃ ድረስ እኛ በማናውቀው ሰዎች ተቀነባብሮ ጥያቄዎች እነሱ ራሳቸው መርጠው ራንደም አሉ። ነገር ግን ምንም ራንደም የሆነ ነገር የለም። አንድ ሰው የፈለገውን ሰው እየመረቀ

የሚያቀርብበት ሁኔታ ነው የተደረገው። ማታ እራት ግብዣ ለአዘጋጆች ለኮሚቴ እና ለሰብ ኮሚቴ አዘጋጆች እራት ግብዣ ይደረጋል። እንደውም ለሰው እንዳትናገሩ ተብለን መመሪያ ተሰጥቶናል። ከኮንስለቶች ለማንም እንዳትናገሩ ውጡና፣ በጠቅላላ ውጡና ከሰው ጋር መመሪያ የተሰጠንን ነው እንግዲህ የምነግር። ውጡና ከዛ በኋላ ተመልሳችሁ ከግማ ከአንድ ሰዓት በኋላ እንደዚህ ነው የምትመጡት።

ሰው የሄደ ይሄደ በኋላ ተብለን ነው የተነገርነው። ያንን መመሪያ ተከትለን ስንመጣ በጭራሽ እንዳንገባ ነው የተደረገው። ምንድን ነው የሆነው? እነሱ ከሶስት መቶ ሰው በላይ ኮሚቴ ውስጥ ያልነበረ ጨርሶ አይተናቸው አናውቀው፣ አሁንም ከኮንስለት ኦፊሱ ጋር አብረው ሲሞዳሞዱ ሲኖሩ ሲሰሩ የኖሩ ሰዎች ሆኑ ግጥም አድርገው ነው የያዙ። ከዛ በኋላ ኮሚቴው ጨርሶ የማይገባበት ሁኔታ ነው የተፈጠረው። እሱ ብቻ አይደለም።

ሴጁ ግና ሌላ አስጠያፊ ነገሮች ሁሉ ነው የደረሱብን አቶ ሙሴ መቀላሸት እዚህ ጋር የምታክለው ነገር አለ ወይዘሮ ሜሮን አብዛኛውን ነገር በጥሩ መልኩ ገልጠዋለች እኔ እዚህ ጋር መጨመር የምፈልገው ምንድን ነው ከዚህ ከኮሚኒቲ የተጣጣው የነፃ አገልጋይ ፈቃደኛ ቡድን በነፃ እስከ ሶስት ቀን በሳምንት እንሰራለን

ግንቡን ለማፍረስ ድድዩ ለመገልባት ለመገንባት ለመጣው አዲስ ነገር አስተዋጽኦ ለማድረግ ጥሩ ነገር ነው። ውጭ ወጥተን ልብሳችንን ቀይረን በቲሸርት በጅንስ ነበር የነበር ነው። ስንመለስ ሞልቷል፣ ሞን መቀመጫ የለም ተብሎ ተዘጋ ቤቱ። በር ላይ ጠበቅን። ሞልቷል ከተባለ በኋላ

ሀያ አምስት ሰላሳ የሚሆኑ ሰዎች በጀርባ በኩል እዛው ከኛ ጋር ቆመው ነበሩ። ተጠረተው በጀርባ በኩል ገቡ። ቪዲዮ አለ፣ ማስረጃ እጃችን እኔም አንተም ነበር አጠገቡ። ከዛም ባ በተጨማሪ አቶ ሙክታር ለኤምባሲው የሚሰራ ሰው እንግዲህ በባለፈው ስርዓት በካድሬነት የሚያገለግል ሰው

"አንተ አንተ አንተ" ብሎ በሱም ጠርቶሽ ያስገባም ያም ቪዲዮ እጃችን ላይ አለ። ላይቭ ማስገብተዋል ሚዲያዎች ነበሩ። በጣም የሚያሳዝን ነገር ነው። በጣም እና ምንድነው እራት ልንበላ ሄደን ከጠቅላይ ሚኒስትራችን ጋራ ልንበላ ሄደን፣ ቆንጆ ቆንጆ ስድቦች በሳስ የሚሉ የስድብ ብፌ ቀምሰን መጥቻለሁ በበኩሌ በሚያጠቀ ሁላችን ነው በጣም ያዘንኩት እና

ምንድ ነው ይሄ? ትንሽ በመደመር ስም እላያችን ላይ እየተከመሩ ተጨፍልቀናል። ወይዘሪት የምሰራት እሺ፣ ቴንክ ዩ ዳንኤል። የሚጨምረው ነገር ቢኖር ከትኬቱ ብጀምር እንግዲህ ትኬቱን እኛ ጊዜ ሙሉ ስንከራከር ነበረ። የምንከራከርበት ምክንያት ደግሞ ምንድን ነው ፈርስ ካም ፈርስ ሰርቭ ብለው ተነግሯል በር ላይ

እንደውም ሰው ስክሪን ከተደረገ በኋላ ቲኬት እየተሰጠው ይግባ፣ ኦንላይን ላይ ኦንላይን ላይ እንዳይ ሰው እንዳያገኘው ለአዛውንቶችን ኦንላይን ለማያገኙ ሰዎች ብለን ተከራክረን በር ላይ ቲኬት እንዲሰጥ ተብሎ ተስማምተን ተለያየን። ከዛ በስንተኛው ቀን ስንመጣ እንደገና ይሄ ቲኬት ኢሹ ይመጣና ኦንላይን ላይ መሆን አለበት ብቻ። ኤኒዌይስ ስንል ስንል ደረሰ ቀኑና ሰዎቹም ቲኬቱን ፕሪንት አድርገንላቸዋል። ወስዳችሁ አድሉ ተባለ።

ከዛ እኛ የመሰለን እንግዲህ ሁለቱን አከፋፍለው ራሱ ኮንሰል ኦፊሱ አከፋፍሎ ለሁለቱም ቦታ እኩል እኩል ሚልክ መስሎን ነበር ግን ያ አይደለም የሆነው የዕለት ሁለት አንድ ግለሰብ ውችዝ ንግስት እሷ ራሷ የፈለገችውን ትኬት ወስዳ ኤርፖርት ሆነ ተደወለልን እና ስልክ ኧረ ፌርፋክስ ላይ ስምንት መቶ ብቻ ትኬት ነው ያለው ተባለ በኋላ እዛ ያለው ቲም ተደዋውሎ

እንደገና እሷ ጋር ተደውሎ ወደ ፌርፋክስ ግማሽ ትኬት እንዲላክ ተደረገ። በኋላ ሁለቱም ጋር ትኬት ተከፋፈል ተባለ። ግን እኛ ጨርሰን ስንወጣ የሰማነው ነገር ትኬት ኤቭሪዌር ነበር። በግለሰብ ደረጃ ነበረ፣ በየቦታው ነበረ። ብትንትን ነው የተደረገው። ሌላው ኤርፖርት ሄደን ያየ ነው እዛ አትገቡም። ከዛ የሚገባው

ልኡካን ብቻ ነው እና ሶስት አራት ሰው ይሄ ደግሞ ስራ የተሰራው በማን ነው በኢትዮጵያ አየር መንገድ ሳሳዎች በምትባል ነው እሷ የራሷ ጓደኛ የሆነችውን ሰው አስገብታ ሌሎቻቸው አትገቡ ቅድስት እኛን ወክላ መግባት አለባት ብለን ሲል በፍጹም አሉ አንተም ላስት ምንት ስንት ፋይት አድርገን ቅድስት እንኳን ሪፕሬዘንት አድርገን ገብታ ትቀበል ብለን በስንት ጦርነት ቅድስትን አስገባናት ይሄ ሁሉ ግን መሆን የለበትም እኛ እኮ የምንከራከረው የምንታገለው የምንጨጋጨቀው

ኢኳሊቲ እንደገና ደግሞ ዲነሩ ላይ ሄድ ዲነሩ ላይ ስንሄድ ዲነሩ ኤት ኦክላክ ነው የተባለው፣ ጥሪው ኤት ኦክላክ ነው። ዲነሩ ላይ የደረስነው እኛ ሰብን ኦክላክ ነው፣ ላይን ካለ ብለን ነው እንግዲህ ናወር ኤርሊ በሩ ተዘግቷል። በር ተዘግቶብን ጭራሽ ተገፍተን ፖሊስ ተጠርቶብን አለች። ኒት የምትባለውም አምባሳደሩም ሁሉም አሉ እዛ ጋ ያ ይሆናል። ፖሊስ ጠሩብን ጭራሽ እኮ ፖሊስ ተጠርቶ ፖሊሱ ከዚህ አካባቢ ላባራችሁ ነው እና

ሙክታር የሚባለው ሰውዬ እኔ ከአንድ ዲፕሎማት እንደዛ አይነት ነገር ጠብቄ አልጠብቅም። በእውነት ስለመናገር ግንብ ማፍረስ ማለት እነዚህን ሰዎች ነው የምናፈርሰው። ሌላ ምንም የተገነባ ግንብ የለም። እነሱ ናቸው ግንብ ሆነው እዛ ቁጭ ብለው የተቀመጡት። እነሱን ነው ማፍረስ ያለብን። ቴንኪዋ አመሰግናለሁ።

የሎስ አንጀለስ ጄኔራል ቆንስላ ጽህፈት ቤት የስራ ኃላፊና የአብይ ኮሚቴ አስተባባሪ አቶ ብርሃነ ኪዳነ ማርያም በዚህ በሎስ አንጀለስ በተቋቋመው ከማህበረሰቡ የተወጣጡ የኮሚቴ አባላት አድሏዊ በደል ተፈጽሞብናል፣ እንዲሁም በኮሚቴ ውስጥ በነበረን ቆይታ ለጽህፈት ቤቱ ቅርብ በሆኑ ግለሰቦች ጫና ደርሶብናል። የእነርሱ ብቻ ድምጽ ነው የሚሰማው። ጭራሽ ኮሚኒቲውን የማይወክሉ ሰዎች ነበሩ

ተሰባሰቡትና በጠቅላይ ሚኒስትር ዶክተር አብይ አህመድ ራት ግብዣም ላይም ተጋብዘን እንዳንገባ ተከልክለናል።

የጽህፈት ቤቱ የቅርብ ሰዎች እየተመረጡ እንዲገቡ ተደርጓል። እንደሚከተለውም የተቃውሞ ድምጻቸውን ሲያሰሙ ድምጻቸውን ወስጄ ነበረ። ኦክሎክ ወታ ነበረ። በትኬት አሰጣጡ በኩልም ከፍተኛ ክፍተት ነበረ። ህዝቡ የትኬት እንደሚወስድም በወቅቱ አልተነገረንም

እና ለእንግልትም ተዳርገናል የሚሉ ቅሬታዎችም እየተበራከቱ መጥተዋል። በቀረቡ አጠቃላይ ቅሬታዎች ላይ ጽሕፈት ቤቱ ምን ይላል? አቶ ብርሃነ፣ ስራ ሲሰራ ግድፈቶች ይኖራሉ። የቅርብና የሩቅ የሚባል ወይ ቤተኛ እና ቤተኛ ያልሆነ ምንም የሚባልበት ነገር የለም። በእኔ ግምት ሰው ኢኳል ኦፖርቹኒቲ አግኝቶ እንዲሰራ እና እንዲሳተፍ በሩ ክፍት በማድረግ በአስተሳሰብ በአመለካከትም ምንም ልዩነት ሳይኖረን

ሰው እንዲሳተፍ ተደርጓል። ይሁንና ግን የገለጽካቸው ነገሮች አይቻቸዋለሁ። እኔም በተለይ በራት ፕሮግራሙ ላይ የተከሰተው ነገር በጣም ገርሞኛል። እንዲህ የሆነበት አንደኛው ምክንያት ቀደም ብሎ በነበረው እየታደለ በነበረበት ቀን ከኦፊሱ

አላግባብ ትኬት ነጥቀው የወሰዱ ሰዎች ነበሩ። በርካታ ትኬት ነጥቀው ወስደዋል። ራት አዳራሹ ደግሞ ለተወሰነ ሰው ነበር የተዘጋጀው። ስለዚህ የኮሚቴ አዘጋጆች ሳይቀሩ ከውጭ ቀርተው፣ ሊስት እንኳን ያልነበረ ሰው እንዴት እንደገባ የማይታወቅ ሰው ወንበሩትን ይዞታል ቃታ ሰምቼ እኔ ስወጣ

በርካታ ማቃቸው የኮሚቴ አባላት በር ተዘግቶባቸው ስራ ላይ ያልነበሩ ፊታቸው አይቻቸው ማለት ሰዎች ደግሞ እዛ ውስጥ እንደነበሩ ነው የታዘብኩት። እና የተፈጠረው ጉድለት ምንም ጥያቄ የለውም። ለተፈጠረው ስህተት ደግሞ ኃላፊነት መውሰድ ያስፈልጋል። በዚህ አጋጣሚም ይቅርታ ልጠይቅበት የምችል ችግር ነው። ምክንያቱ ምን ይሁን ምን፣ እንደዚህ አይነት ነገር መፈጠሩ ግን በጣም አሳዛኝ ነው።

የሎስ አንጀለስ ቆንስላ ጽህፈት ቤት ኃላፊና የአብዩ ኮሚቴ አስተባባሪ አቶ ብርሃነ ኪዳነ ማርያም የሰጡት አስተያየት አላለቀም። ነገ ሙሉውን ቃላቸውን እናሰማለን።

የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ናት። ከእኛ ጋር አብራችሁ ስለቆያችሁ እናመሰግናለን። ቀጥሎ የትግርኛው ፕሮግራም ነው የሚሰማው። እኛ ያስተናገድናችሁ ማለት ነው አዲሱ አበበና አዳነች ፍስሐዬንን፣ ሰላም እንሰናበታለን። ሰላም ደህና ደሩ።